በአሁኑ ጊዜ በውጭ ሀገር የምትገኘውን ሶሊያና ሽመልስን ጨምሮ አስር የሚሆኑ የዞን ዘጠኝ የድረገጽ ጸሀፍት በማህበራዊ መገናኛ ብዙሀን ላይ በመጻፍ የሚያደርጉትንም መንግስት እንዳይደርስበት የተለያዩ ስልጠናዎች በመውሰድ በሽብር ወንጀል ተፈርዶባቸው የተከሰሱ ሰዎች እንዲፈቱ በመገፋፋትና በመብት ላይ ጫና በማድረግ የሽብር ወንጀል ፈጽመዋል በሚል መከሰሳቸው ይታወሳል። ይህ ክስ እየተመረመረ ባለበት ሰዓት የተወሰኑት ላይ የቀረበውን ክስም አቃቤ ሕግ በማንሳቱ ተቋርጦ በአምስቱ ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አቤል ዋበላ፣ በፍቃዱ ሀይሉና አጥናፍ ብርሃኑ ጉዳይ ክርክር ቀጠለ። ጠበቃ መሀ መኮንን ለዶችቨለ በዝርዝር እንዳስረዱት ፍርድ ቤት ክርክሩን ሰምቶ አቃቤ ሕግ ያቀረበው ማስረጃ ክሱን አያስረዳም በሚል ሁሉንም ተከሳሾች በነጻ አሰናብቶ ነበር። አቃቤ ሕግ በቂ ማስረጃ ቀርቦ ሳለ የስር ፍርድ ቤት አላግባብ ውድቅ አድርጎብኛል ሲል ይግባኝ አለ። ይግባኝ ሰሚው ፍርድ ቤትም ይህን ተመልክቶ ዛሬ ሰፋ ያለ ውሳኔ ሰጥቷል። ጠበቃ አመሀ በዋናነት ፍርድ ቤቱ ያለው በወንጀል ማስረጃ አቀባበል ረገድ ኢትዮጵያ የተቀበለችው የማስረጃ ምዘና መርህ የቱ ነው የሚለውን ነው። እስከ ዛሬ በእኛ በኩል በሀገራችን እንጠቀምበታለን ብለን የምናስበው ስታንደርድ ወይም መመዘኛ ቢዮንድ ሪዝናብል ዳውት ወይም የቀረበው ማስረጃ ተፈጸመ የተባለውን ወንጀል ከምክንያታዊ ጥርጣሬ በላይ ያስረዳል አያስረዳም ብሎ ነው ፍርድ ቤት መመርመር ያለበት የሚል ነው። ፍርድ ቤቱ አይደለም በሀገራችን የተቀበለችው የማስረጃ ምዘና በቂ ማስረጃ ወይም ሰፊሸንሲ ኤቪደንስ የሚል ነው በሚል ጉዳዩን ከመረመረ በኋላ ቶሊያናሽ መንስና እና አቤል ባበላ ላይ የቀረቡት ማስረጃ ወንጀል ለመፈጸማቸውም ለማስረዳት ብቃት የለውም በሚል እነሱን በተመለከተ የስር ፍርድ ቤትን ውሳኔ አጽንቶታል። ናፍናይል መኮንና ናፍ ብርሃኔን ግን ወንጀል ለመስራታቸው የቀረቡ ማስረጃ በበቂ ያስረዳል ካለ በኋላ ግን መጠየቅ ያለባቸው በሽብር ወንጀል ሳይሆን በመደበኛ የወንጀል ህግ፣ በወንጀለኛ መፍያ ወንጀል መፍያ ህግ ቁጥር ሁለት መቶ ሀምሳ ሰባት ሀና ሰ መሰረት ጉዳዩ ወደ ስር ፍርድ ቤት ተመልሶ ከዚሁ የህግ አንቀጽ አንኳያ ሊከላከሉ ይገባል የሚል ውሳኔ ነው የሰጠው። የተከሳሾቹ ጠበቃ አክለው ም ክስ የተመሰረተባቸው የዞን ዘጠኝ የድረገጽ ጸሀፍት ቀደም ሲልም ክርክሩ ግማሽ ላይ ያለ መከራከር ሳያስፈልጋቸው በነፃ መሰናበታቸውን ያስታውሳሉ። ሆኖም ዛሬ ፍርድ ቤት የወሰነው ሁለቱ ሊከራከሩ ይገባል ሲል ነው። አሁን የሚቀጥለው ምንድን ነው ለሚለው፣ ጠበቃ መሀ ከዚህ በኋላ እንግዲህ አቃቤ ህግ፣ ምናልባት እንግዲህ የመንግስት ውሳኔ ነው። በቀረው ጉዳይ ላይ ከሱ ማንቀሳቀሱ ይጠቅማል አያጠቅምም የሚለውን ነገር ወስኖ በራሱ ጊዜ የሚጠቅማል ብሎ ካመነ ይህንኑ ውሳኔ ወደ ከፍተኛው ፍርድ ቤት ይዞ ሄዶ እዛ ያለው መዝገብ በማንቀሳቀስ እዛ እንግዲህ እንደገና አቤሉ አበላ እና አጥናፍ ብርሃኔ ብቻ በተመለከተ መከላከያችንን አቀርበን ክርክሩ ይቀጥላል ማለት ነው። ይግባኝ ሰሚ ፍርድ ቤቱ መከላከል እንደሚገባቸው ከወሰነባቸው አጥናፍ ብርሃኔ አንዱ ነው። የዛሬ ውሳኔ ላይ በአብዛኛው ፍርድ ቤቱ የገመገመው ማዕከላዊ ወንጀል ምርመራ በነበርንበት ሶስት ወር ወቅት የሰጠነው የተከሳሽ ቃል ላይ ማለት ነው እና እዛ ላይ ደግሞ ብዙም ጊዜ ስንናገር የነበረው ነው ማዕከላዊ ምን አይነት ቤት እንደሆነ እናቃለን። ምንም ነገር ብለን እና ምን ነበር በዛን ወቅት በህይወት ለመውጣት ስለዚህ እሱን ነው በአብዛኛው የመዘነው። እንግዲህ መቼ እንደምንጠራና ፍርድ ቤትን እንደምንቀርብ ገና እናቆም እንግዲህ አቃቤ ሕግ ክሱን ሲያንቀሳቅሰው ነው። ከክሱ ነፃ የሆነው በፍቃዱ ኃይሉ የዛሬውን የፍርድ ቤት ውሳኔ በግሉም ሆነ ሌሎች ባልደረቦቹ እንዳልጠበቁት ነው የተናገረው። የጠበቅነው ነገር አይደለም። በግሌ በተለይ በጣም አልጠበቅኩም። ምክንያቱም ጠቅላይ ፍርድ ቤቱ ከስር ፍርድ ቤቱ የተሻለ በተለይ የመረጃ ጠንካራ መሰረት ላይ ጠንካራ አቋም ይኖረዋል ብዬ ገምት ነበር። እና አሁን በመሰረቱ እነሱ ማዕከላዊ ውስጥ የሰጡትን ቃል ላይ መሰረት ያደረገ ብይን ነው ያሳለፈው። መዝ እንደሚያስነሳ ራሳቸው አምነዋል። ስልጠና መውሰዳቸውም የረዥም ጊዜ እቅድ እንደነበራቸው ለወንጀል ድርጅት ያሳያል የሚል ድምዳሜን የደረሱት ግን ማዕከላዊ ውስጥ የተገኘ ቃል ላይ መሰረት አድርገው እንደዚህ አይነት ውሳኔ ማሳለፍ በጣም ከባድ ነው። እላያቸው ላይ ሁለት ጉዳት እየደረሰባቸው ነው ማለት ነው። ያ ተደብድበው የሰጡት ቃል አሁን ደግሞ እንደገና በፍርድ ቤት ተቀባይነት ሲታገኝ የሚያሳዝን ነገር ነው።